የወጣቶች ዓለም ሳምንቱ እስኪገባደድና የትምህርት ቤት እረፍት ጊዜ እስኪደርስ የሚጠብቁ በርካታ ወጣቶች አሉ። ለምሳሌ በዚህ በጀርመን ትላልቅ ከተሞች የሚኖሩ ወጣቶች ቅዳሜና እሁድን በዋና ሲኒማና ቲያትር ቤት በመግባት ሙዚቃ ወዳለበት ጭፈራ ቤት በመሄድ ጊዜያቸውን ያሳልፋሉ። ከዚህ ውጪ የጀርመን ወጣቶች ጊዜያቸውን የሚያሳልፉት ድረገጽ ኦንላይን በመግባት እንደ ፌስቡክና ዩቲዩብ ገጾችን በመጎብኘት ነው። ወጣቶች ኢትዮጵያ ውስጥ ጊዜያቸውን እንዴት እንደሚያሳልፉ ደግሞ ለዛሬ ያነጋገርኳቸው አንዳንድ ወጣቶች ገልጸውልናል። ሄኖክ ደምሴ ከሰመራ ዩኒቨርሲቲ ትምህርቱን አጠናቆ ወደ አዲስ አበባ ከተማ መመለሱ ነው። አሁን አጫጭር ኮርስ እማራለሁ እንትን ስራ እስክጀምር ማለት ነው እና በብዛት ማሳልፈው አንዳንዴ ቸርች በሜድ አሳልፋለሁ። መጽሐፍ አነባለሁ። ሞቲቬሽን፣ ምንትን ፐርሰናል ዴቨሎፕመንት መጽሐፎችን ማለት ነው እና ውድ ውድ ቸርች ሄዳለሁ። አርባ አርባ አንዳንድ ጊዜ ፊልም ሲኒማ ምናምን ምገባበት ጊዜ ያለ እና በመጽሐፍ እና በፊልም ነው ጊዜ የማሳልፈው፣ እና ቸርች በሚት። የከፍተኛ ተቋም በነበርክበት ጊዜ በፊት እንዴት ነበር የምታሳልፈው? በፊት ያው እስከ አርብ ድረስ ክላስ ይኖረናል፣ ክላስ ይኖረናል። አርብ ዕለት ያው ልብስ ምና የምናጥበ ምናምን ነገር ይኖራል። ራሳችን ሬድ እናደረጋለን አርብ ማታምና፣ ከዛም ጠዋት ቸርች ምናምን እንሄዳለን። ከሰዓት ከመጣም በኋላ ትንሽ ሪፍሬሽ ነው የምናደርገው። እሁድ ቀን ያው ሪቫይዝ እያደረግን ለሰኞ ክላስ ሬዲ እናደረጋለን ራሳችን እና አሳይመንትም ካለ የምንሰራበት ውድ ነው። በትርፍ ጊዜያችን ማለት ነው። በዛም ሰኞ ክላስ ይጀመር። ከትምህርት ቤት የተያዘ ነገር ነበር ማለት ነው የምትሰራው። ብዙ ትርፍ ጊዜ አልነበረህም? ያው ትርፍማ ጊዜ ይኖራል። ካምፓስ ላይ ያው ከጓደኞች ጋር ችልመሩ ታደርጊያለሽ፣ ግን ብዙም ጊዜ ላይኖር ይችላል። አብሶ ዲሲ ስንሆን ያው ሪሰርች ምናምን የምንሰራ ነበር። በጣም የተጣበበ ጊዜ ነበር የነበረ። እንግዲህ አሁን ወደ አዲስ አበባ ተመልሰህ መተሃል እና በአዲስ አበባ መቼም ጊዜ ማሳለፊያ ቦታዎች ብዙ ያሉ ይመስለኛል ከሌሎች ከተሞች ጋር ሲነጻጸር። ልክ አብዛኞቹ ጓደኞቼ ግራጅዌት አሁን ኮምፒተር ሳይንስ ስለሆኑ ግራጅዌት አላረጉም። እና ግራጅዌት ካደረጉት ጓደኞቼ ጋር በብዙ መንገድ ልታሳልፍ ትቻለች አዲስ አበባ። እርግጥ በጣም እንትን ያስፈልግሻል፣ ብር ያስፈልጋል ለመዝናኛ እና ከአንዳንድ ጊዜ እንትን እንሄዳለን፣ ሲኒማ ምናምን ወደ ኤድና ሞል አካባቢ ምንሄዳለን። አንዳንድ ጊዜ ክለብ የምንገባበት ጊዜ አለ እና በእነዚህ ነገሮች ምናምን ማሳለፍ ይቻላል። ፕላስ ሲኒማም፣ ቸርችም ብዙ ነገሮች አሉ ለማሳለፍ። አዜብ ገብረ ደብረ ታቦር ከተማ ነው ተወልደ ያደገችው። በአሁኑ ወቅት የጎንደር ዩኒቨርሲቲ ተማሪ ናት። ወጣቷ የምትኖረው በከፍተኛው ተቋም የተማሪዎች ማደሪያ ቤት ወይም ዶርም ሲሆን፣ የረፍት ቀናቷን የምታሳልፈው ደግሞ ከጓደኞች ጋራ ያው ብዙ ጊዜ ጥናት ነው የምናካሄደው። ቀን ቀን እንተኛለን፣ ሌሊት እናነባለን እና ቅዳሜና እሑድ የምናሳልፈው አብዛኛውን ጊዜ በማንበብ ምናምን እና የተወሰነ ሰዓታትን ወጥተን ካፌ ሻይ ቡና እንላለን። ከዛ ያለፈው በቃ ጸጉር ቤት እንሄዳለን። ልብስ ምናምን ማጠብ አለ። የተለያዩ ነገሮች የሆነ የሚሰሩ ነገሮች ይኖራሉ። ሌላው ቅዳሜና እሑድን እንዴት እንደሚያሳልፍ የገለጸልን ወጣት ባያን አልሙጃሃዲን ይባላል። ምስራቅ አረርጌ ገደር የምትባል ገጠር ከተማ ውስጥ ነው የምኖረው ይላል ባያን። ስቦቼ የሆነ ንግድ ምናምን ነው የሚያንቀሳቅሶት ከነሱ ጋር ነው ብዙ ጊዜ ማዘተረው ትን ሰዓት ትሰራል በቀን በቀን ቢያንስ አንድ ሰዓት አካባቢ ከፍታለው። ስድስት ሰዓት አካባቢ ለምሳ ወጥቼ እንደገና ሰባት ሰዓት እመለሳለሁ። ማታ አስራ ሁለት ሰዓት ነው ይዘበ ወደፊት። ስለዚህ ቅዳሜና እሑድ የስራ ቀን ነው ወይስ እሑድ ዝጋ አይደል እንዴ? ሁድ እኔ አልዘጋም። እኔ ገንዘብ በደንብ ስለሚወድ እኔ አልዘጋም። በቃ እኔ ቤት አረፍ ነክል እኔ ነው በቃ በስራ ነው ነው ምክንያቱም ለምዶብኛል። ሱቅ ውስጥ ምን ምን ትሽጣለህ? የምግብ ነክ ነገሮች አሉ፣ እንደ ስኳር አይነት አለ፣ ብስኩቶች አሉ፣ የሚጠጡ ነገሮች አሉ እንደ ኮካ ፋንታ እና ሳሙናዎች አሉ እንደዚህ እንሸጣለሁ። ብዙም እረፍትን እንደማያውቅ የገለጸልን ባያን በሚኖርበት ገጠራማ አካባቢ ወጣቱ የእረፍት ቀናቱን እንዴት እንደሚያሳልፍ ጠይቄው ነበር። ብዙ ወጣቶች እዚህ ጫት እየቃሙ ነው የሚያሳልፉት። በቃ ማለት ከሞጋ ጉደል የሚያስደስት ኑሮ ላይ አይደለም ያለው ያሉትን የሳያቸው አንተ ራስህ ጫት ትጥቅማለህ? अरे हो नी चाहे बका जी आवा भी चल मे बका बहिचल होने नुसाइन जी को बता तुम अजाउं तुम वाता का माल बका सरा बोसाया चलूल बका በስራ ስለ ራሴን ቢዚ ስለማድረግ ይህን ነክል ልቤን ሊጎትት አልቻልም። ይመስል የባህር ዳር ከተማ ነዋሪ ወጣት ቻሌ እሸታም በበኩሉ በትርፍ ጊዜ የትም ከተማ ይኬድየት ኢትዮጵያ ውስጥ ጫትና ወጣቱ እንደማይነጣጠል ነው የገለጸለን። እኛ ሀገር ላይ ያለ ወጣት ብዙሀኑ አሁን የጫትና የአደገኛ ተጠቃሚ ነው ማለት እንግዲህ፣ በወጣትነት ደረጃ ያለበ አይቅምም የምትው በአሁኑ ሰዓት በፍጹም የለም። ሁሉም ቃሚ ነው አብዛኛው እንዳላ እና አብዛኛው የሚያሳልፈው ያው ጫት ቤት ሽሻ ቤት ያው ወጣ እያለም ጫት እያያዘ ነው የሚቀመጥ በጣም ይገርምሻል ሰው ወጣ ብሎ የሆነ ፓሪ ምናምን ሲያዘጋጅ ታይ ነበር በፊት አሁን ወጣ ብሎ ተሰባስቦ እንደዚህ ክብ ላይ ቁጭ ብሎ መቃም ነው ሌላ የተሻለ ነገር የሚያሳልፍበት ትንሽ ክራውድድ ስለሚያደርገው ነገሩ ሁሉ በዚህ መንገድ ነው የሚያሳልፈው ትንሽ ያው ኳስ ምናምን ካለ ኳስ ያያሉ የአውሮፓ ሊግ ካለ ከዛ ውጭ በዚህ መንገድ ነው የሚያሳልፈው አንተስ? እኔ እንኳን እጫት አልቅም። ያው በስራ ነው የማሳልፉ። ምን እያደረግህ እሑድ ቅዳሜ የሚ እሰራለሁ። ሹፌር ነኝ፣ የባጃጅ ሹፌር ነኝ። ያው እሑድ ቅዳሜም የምሰራሉ እሰራለሁ ባጃጇ ካልቆመች የአዲስ አበባ ነዋሪ የሆነችው ተማሪ ምህረት ተሾመ እንደ ባያንና ቻሌ ቅዳሜና እሑድን በንግድ ሙያ አታሳልፍ እንጂ በትርፍ ጊዜዋ ስራ መስራት አልቀረላትም። እኔ አርብ ምናምን ካለቀ በኋላ ያው ቤት ባሉት ነገሮች ስራ ምናምን ነገር ነው ቤተሰብን በማገዝ ልብሶች ምናምን በማጠብ ምናምን አሳልፋለ። እንዳንዴ ደግሞ ምናልባት አሳይመንቶች ምናምኖች ካሉ ቅዳሜ አብረን የምንስራበት ጊዜ ይኖረናል ማለት ነው። እሺ፣ ከስራ ውስጥ ባለፈ ትርፍ ጊዜ ብለሽ ትወጫለሽ? ከቤት ለመዝናናት። ይ ለመዝናናት ሳይሆን ቤተክርስቲያን ቸርች ካለ ሄዳለሁ። ከዛ በኋላ አንዳንድ ከቤተሰብ ጋር ምናምን እወጣለሁ። ቅዳሜ ሲሆን ብዙውን ጊዜ እንደውም ወጣቶች ጸጉር ቤት ምናምን ይስተዋላሉ፣ ወደዛ ስኮራቲም። አዎ ጸጉር ቤቶች በብዛት ደግሞ እሁድ ነው፣ በብዛት እሁድ ውስጥ እና ደግሞ በቢት ያለሆን ኮስሞቲክሶች ምናምን እንሄዳለን በመጨረሻ ለዛሬ ቅዳሜና እሁድን እንዴት እንደሚያሳልፍ የገለጸልን ወጣት አብይ ሰሎም ላውጋው ነው። ከዩኒቨርሲቲ ተመረቆ ቅርብ ጊዜ የሀገረ ማርያም ከተማ ነዋሪ ሆኗል። ፊት አርባ ምንጭ ዩኒቨርሲቲ ነው ለአምስት ዓመት ያክል የቆየትኝ። አሁን ኖርማሊ ትንሽ ሩጫ አለ። እኔ ከመጣውም አስራ አምስት ቀን ምናምን ራሱ አልሆነኝም ግን ኖርማሊ እሁድና ቅዳሜን የማሳልፈው ከጓደኞቼ ጋር በመሆንና መጽፎችን ምናምን አንባለሁኝ አንዳንድ ፊክሽን እና ታሪካዊ የሆኑ መጽሐፎችን እና ግቢን በነበርኩበት ሰዓት ያው እሑድን አላነብም። ቤተክርስቲያን ሄዳለሁ። ከቤተክርስቲያን ተመልሼ መጥቼ ማታ አካባቢ ያው ከጓደኞች ጋር አብዛኛውን ጊዜ የማሳልፈው አብዛኛው እሑድና ቅዳሜን መጽሐፎችን የማነባው እና ያው አንዳንድ ቀዝቀዝ ያሉ ሙዚቃዎችን እየሰማው በዛው አጋጣሚ እንደዛ ነው የማሳልፈው። በኢትዮጵያ የተለያዩ ከተሞች የሚኖሩ ወጣቶች ነበሩ የእረፍት ቀናታቸውን እንዴት እንደሚያሳልፉ ያካፍሉን። ሌሎች ወጣቶችም ቅዳሜና እሁድን ምን በማድረግ እንደምታሳልፉ በፌስቡክ ገጻችን ላይ አካፍሉን። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።